የዚምባብዌን የፍልሰት ህግ ጥሰዋል የሚል ክስ የቀረበባቸው 34 ኢትዮጵያውያን ከሐራሬ 80 ኪሎ ሜትር ርቀት ላይ በምትገኘው የማሮንዴራ ከተማ በትናንትናው ዕለት ከችሎት ቀርበዋል። ከማሮንዴራ ከተማ አቅራቢያ ከሚገኝ የእርሻ ማሳ ውስጥ ተደብቀው ከተያዙት 34 ስደተኞች መካከል አራቱ የ11 እና የ12 ዓመት ታዳጊ ወጣቶች ናቸው። ስደተኞቹ እስከ ጥር 21 2009 ዓ ም ድረስ ማረሚያ ቤት እንዲቆዩ ፍርድ ቤቱ መወሰኑን ኒውስ ዴይ የተሰኘው የዚምባብዌ ጋዜ هذا ወደ ደቡብ አፍሪካ ለመጓዝ የሚነሱት ኢትዮጵያውያን ኬንያ፣ ታንዜኒያ፣ ማላዊና ሞዛምቢክን በማቋረጥ ወደ ዚምባብዌ እንደሚገቡ በሐራሬ የዶችቨለ ወኪል የሆነው ሙስቫን ሂሪ ፕሪቪሌጅ ይናገራል። ወደ ድንበር ሲቀርቡ ወደ ደቡብ አፍሪካ ድንበር የሚመሯቸው ሁለት የዚምባብዌ የሰዎች አሸጋጋሪዎች ተቀብሏቸዋል። ሐራሬ ከመድረሳቸው በፊት አሸጋጋሪዎቹ በማሩንዴራ ከተማ አቅራቢያ በሚገኘው ማሳ ውስጥ ስደተኞቹን ትተዋቸው ምግብ ፍለጋ በሄዱበት ጥቆማ የደረሰው ፖ ፖሊስ ኢትዮጵያውያኑን በቁጥጥር ስር አውላቸዋል። ኒውስዴይ ጋዜጣ ታኅሳስ 7 ቀን ኢትዮጵያውያኑን ሙቱኮ ከተሰኘችው አነስተኛ ከተማ ወደ ማሮንዴራ ያጓዟቸው ክሊቶ ኒያንዶሮ ና ጊፍት ቤሪ የተባሉ የዚምባብዌ ዜጎች መሆናቸውን የፍርድ ቤት ሰነዶች ጠቅሶ ዘግቧል። የሰዎች አሸጋጋሪዎቹ ኢትዮጵያውያኑን ከደቡብ አፍሪቃ ድንበር አቅራቢያ ከምትገኘው የባይት ብሪጅ ከተማ ድረስ ሊወስዷቸው እንደነበር ጋዜጣው ጨምሮ ዘግቧል። ጋዜጠኛው ፕሪቪሌጅ የዚምባብዌ ፍርድ ቤት ለተከሳሾቹ ትርጁማን ከኢትዮጵያ ኤምባሲ እየፈለገ መሆኑን ተናግሯል። ከ34ቱ ኢትዮጵያውያን መካከል እንግሊዝኛ መናገር የሚችለው አንዱ ብቻ ነው። ቀሪዎቹ እንግሊዝኛ መናገር አይችሉም። ፍርድ ቤቱ ትናንት ጉዳዩን በቀጠሮ ለመመልከት የወሰነው በዚህ ምክንያት ነው። ጀንዋሪ 19 ተመልሶ ከፍርድ ቤት ይቀርባሉ። እስከዛው ድረስ ግን በእስር ላይ ይቆያሉ። ተከሳሾቹ ተመልሶ ከፍርድ ቤት ሲቀርቡ ከኢትዮጵያ ኤምባሲ ትርጁማን እንዲያገኙ ለማድረግ እየጣረ ነው። የተሻለ ኑሮና የሥራ ዕድል ፍለጋ ወደ ደቡብ አፍሪቃ ለመጓዝ የበርካታ አገራት ድንበርን ሲያቋርጡ ለእስር የተዳረጉት ኢትዮጵያውያን እነዚህ ብቻ አይደሉም። ባለፈው ሚያዝያ በሕገ ወጥ መንገድ ድንበር ተሻግራችኋል የተባሉ አርባ ኢትዮጵያውያን በኬንያ በቁጥጥር ስር ውለዋል። ዓለም አቀፉ የፍልሰት ድርጅት ወይም አይኦኤም በጎርጎሮሳቢው 29 ዓ.ም ይፋ ባደረገው በአይነቱ ለየት ያለ ጥናት ከ17 ሺህ እስከ 20 ሺህ የሚደርሱ የምስራቅ አፍሪቃ ዜጎች በየዓመቱ ወደ ደቡብ አፍሪቃ ይጓዛሉ ሲል አትቷል። ጥናቱ አብዛኞቹ ኢትዮጵያውያንና ሶማሊያውያን መሆናቸውን አልሸሸገም። ጋዜጠኛ ፕሪቪሌጅ እንደሚለው ከተጓዦቹ መካከል መዳረሻቸው የስደተኞች መጠለያ የሆነም ይገኝበታል። አብዛኞቹ ኢትዮጵያውያን ወደ ደቡብ አፍሪካ ለማቅናት በኬንያ፣ ታንዛኒያ ማላዊ፣ ሞዛምቢክና ዚምባብዌን የሚያቋርጠውን የስደት መስመር ይመርጣሉ። ዚምባብዌ ከደረሱ በኋላ በሌሊት ድንበር የሚያቋርጡ የጭነት ተሽከርካሪዎችን ይመርጣሉ። ሲያዙ ወደ ፍርድ ቤት ይወሰዳሉ፣ አሊያም መጨረሻቸው ዓለም አቀፍ የፍልሰት ድርጅት ከሚያስተዳድራቸው የመጠለያ ጣቢያ ይሆናል። በአሁኑ ወቅት በርካታ ኢትዮጵያውያን በዚምባብዌ የመጠለያ ጣቢያዎች የሚገኙ በመሆኑ ጉዳዩ አሳሳቢ ችግር ሆኖ ዘልቋል። ብዙውኑ ጊዜ ስደተኞቹ ከመጠለያ ጣቢያ በመውጣት ወደ ደቡብ አፍሪካ ለመሻገር ይሞክራሉ።